አንድ ሺ አራት መቶ አርባ ሁለተኛው የኢድ አል አድሀ ወይም አረፋ በዓል ዛሬ በኢትዮጵያ በተለያዩ ስርዓቶች ተከብሯል። በአዲስ አበባ ስታዲየም በርካታ የእምነቱ ተከታዮች የሃይማኖት አባቶችና ሌሎች እንግዶች በተገኙበት በከፍተኛ ድምቀት ተከብሯል። በስነ ስርአቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጅ ኡመር ኢድሪስ አረፋ የመተሳሰብ የአንድነትና የአብሮነት በዓል ነው ብለዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። 1442 ተኛው የኢድ አልአዳ አረፋ በዓል በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በተገኙበት ነው ዛሬ በአዲስ አበባ ስታዲየም የተከበረው። የአደባባይ በዓላት በኮሮና ቫይረስ ስጋት ተገድበው በቆዩባት ኢትዮጵያ መሰል ክንውኖች እንደገና መታ የተጀመሩት በቅርብ ነው። የዘንድሮው አረፋም ታዲያ በኮሮና ቫይረስ ስጋት ውስጥ ከተከበሩ ካለፈው አመት በዓል በተለየና በደመቀ ሁኔታ ነው የተከበረው። بسم الله الرحمن الرحيم الحمد لله رب العالمين አረፋ፣ የመተሳሰብ፣ የአንድነት ና የአብሮነት በዓል ነው ሲሉ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚው ሙፍቲ ሀጂ ኡማር ኢድሪስ ገልጸዋል። ተቀዳሚ ሙፍቲ በሶላት ስነ ሥርዓት ስርዓት ላይ የአረፋን በዓል አከባበርና የሃይማኖቱን አስተምሮትም አብራርተዋል። ኢዴል ፊጥርና ና ኢዴል አድሃ በብዙ ነገሮች ይገናኛሉ። በሶላት በተክቢራ ወደ ሶላት ቦታ በመሄድ በመመለስ በማንኛውም ነገር ይመሳሰላሉ። ኢዴል አድሃ ግን ከዛ የሚለይበት አለ። وعندما من الملايين በፊት መብራት አይፈቀድም። ነቢያችን አለይ ሰላቱ ወሰላም ሰግደውም ሲመለሱ ሁለት ሙክቶች አርደዋል። ታረዱት ጉበቱን አስጠብሰው ጉበቱን በልተዋል ይላል። እሚያርጉ ሰው ተስጋው እንዲበሉ እማያርጉም ሰው ተሌላው እንዲበሉ ይሄ ተሶላት በኋላ እንዲሆን ተደንግጓል። ሱና ነው፣ ተገቢ ነው። ተቀዳሚ ውፍቲ አክለው አላን መፍራት በትዕዛዙ ማደር ይጠበቅብናል። እንደ ሀገር ልዩነት ከሚፈጥሩ አስተሳሰቦች መጠበቅ አለብን ሲሉ ተናግረዋል። ይህ ዛሬ ቀን የለውጥ ቀን ነው። ነቢያችን አለይሂ ሰላቱ ወሰላም ተመካ መዲና በገቡ ጊዜ የመዲናን ሰዎች በአመት ሁለት ጊዜ እየተሰባሰቡ ለዱኒያ ሽግራቸው ብቻ ተወያይተው የሚለያዩበት ሀለት ነበራቸው። በዛ ላይ ነብያችን አገኟቸው። ይሄ እናንተ ስብስብ ለይህ ዓለም ብቻ ነው፣ እኔ የሚጠቅሞ ደሆነ ነገር ልገልብጥላችሁ ልለውጥላችሁ ብለው በኢደል ፍጥርና በኢደል አብሃ ለውጠውላቸዋል። አገሮች፣ ብሔሮች፣ ብሔረሰቦች ልምድ ያላቸው ልማድ ያላቸው ባህል አላቸው ጥሩ ልምድ የጥሩ ባህል፣ መጥፎ ባህል ያላቸው ሰዎች እንደ ባህል ነው ብሎ በዛው ገትሮ ማያስታይሆን ወደ መልካሙ መለወጥ ይፈለጋል። ማለት ይሄ ያመላክተናል። ከባድ ለውጥ ነው፣ ከባድ መለክት ነው ማለት ማስተላለፍ እፈልጋለሁ። የአረፋ በዓል ስከበር ያለው የሌለውን በመርዳትና በመተሳሰብ ነው። ያለው ደግሞ በበዓሉ ላይ ከተገኙት ተሳታፊዎች አንድ ወጣት ሙባረክ ሱልጣን ነው። አንድ ሰው ለተፈጠረለት ዓላማ ከፍ ብሎ መኖር እንዳለበት ሰብአዊነትንም ደግሞ ማንጸባረቅ እንደሚገባ፣ ሁለተኛ ደግሞ ለዚያ ለተፈጠረለት መሰረታዊ የሆነ ዓላማ ሁል ጊዜም ሊያድር እንደሚገባ የሚያሳይ ነው እና ሙስሊሙ ማህበረሰብ ይህንን የኢደል አድሃ በዓልን በሚያከብርበት ሰዓት ሰብአዊነትን በከፍተኛ ደረጃ ማስፋፋት ይኖርበታል። በተለይ ደግሞ አሁን ሀገራችን ካለችበት ተጨባጭ ሁኔታ አንፃር ብዙ ጥሩ ነገሮች ቢኖሩም ለውጥ ይዞት የመጣው ደግሞ የተለያዩ ችግሮች አሉ። በውስጥ ያለ ከፍተኛ የሆነ መፈናቀል አለ። ሀገር ውጭ ያሉ ወገኖቻችን ተሰደው ካሉበት ሀገር ሳይመቻቸው እየተባረሩ ወደ ሀገራችን እየገቡ ያለበት ተጨባጭ ሁኔታ አለ። ከኑሮ ውድነቱ ጋር በተያያዘ ደግሞ ብዙ ወገኖቻችን የተቸገሩበት የሚበሉት፣ የሚጠጡት፣ የሚለብሱት ያጡበት ተጨባጭ ሁኔታ ስላለ ይህንን ነገር ከራስ በላይ ከፍ በማለት ሰብአዊነትን በማንጸባረቅ የታረዙ ትን በማልበስ የታቁትን በማልባት ጎረቤቶቻችን ዞር ዞር እያልን እያየን የቻልነውን ያህል በአቅማችን ለነሱ በመሆን የአብሮነት በዓል ማድረግ ይኖርብናል። በክብረ በዓሉ ላይ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ጥራቱ በየነ የኢድ አልአድሃ አረፋ በዓል የመተሳሰብና የመደጋገፍ በዓል ነው ሲሉ ተናግረዋል። ህዝበ ሙስሊሙም ለታላቁ ህዳሴ ግድብ ላበረከተው አስተዋጽኦም ምስጋና አቅርበዋል። በዛሬ ዕለት ይህንን በዓል በደመቀ ሁኔታ እንደዚህ ተሰባስባችሁ ስታከብሩ በዓሉ የፍቅር፣ የአብሮነት እንደዚሁም ኢትዮጵያ ሀገራችን የህዳሴ ግድቡን ሁለተኛ ዙር ውሃ ሙሌት አጠናቃ በተለይ ደግሞ እናንተ ሙስሊሞች ባለፈው በዓል ወቅት የህዳሴ ግድቡ የእኔ ነው በሚል መሪ ቃል ጭምር ለኢትዮጵያ ያላችሁን አጋርነት የኢትዮጵያ ያላችሁን ቆራጥነት ያሳያችሁበት በመሆኑ ሙስሊም ወንድሞቻችንና እህቶቻችን በዓለም አቀፍ መድረክ ሁሉ ላደረጋችሁት አስተዋጽኦ በራሴና በከተማ አስተዳደሩ ስም ላመሰግናችሁ እወዳለሁ። በዓሉ የሰላም የጤና እንዲሆንላችሁ እመኛለሁ። በዛሬው ዕለት በርካታ የእስልምና እምነት ተከታዮች በተገኙበት በአዲስ አበባ ስታዲየም እና በዙሪያው በሚገኙ ጎዳናዎች እንዲሁም በከተማዋ ልዩ ልዩ ስፍራዎች ነው 1442ኛው የአረፋ በዓል የተከበረው። የአዲስ አበባ ከተማ ፖሊስ ኮሚሽን በድረገጹ እንደገለጸው በዓሉ ካለምንም የጸጥታ ችግር ተከብሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በተያያዘም የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ የኢድ አልአድሃ ባህል በአዋሳ ከተማ መስቀል አደባባይ አደባባይ ላይ ወጥተው ማክበራቸውን የእምነቱ ተከታዮች ተናግረዋል። የአዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው። በሐዋሳ ከተማ መስቀል አደባባይ በዓሉን ለማክበር የተገኙት ምፍታ አውደን ሼህ መሀመድ ቱርክ የዘንድሮ ኢድ አል አድሃ በዓል ኮቪድ-19 ወረርሽኝ ከገባ በኋላ በአደባባይ በማክበራቸው ደስተኛ መሆናቸውን ተናግሯል። በጣም እጅግ በማሪና ና በጣም ደስታ በተሞላበት ነው። ምክንያቱም የዛሬ አመት የኮቪድ-19 ወረርሽኝ በመጣበት ሰዓት ነው ሁላችንም የሁሉም ሃይማኖት የእስላም ክርስቲያኑም በቤታችን በነበርንበት ሰዓት ነው። የዘንድሮ ገ ደግሞ ይኸው አደባባይ ላይ ወጥተናል። መከላከሉም በዛ እንዳለ ሆኖ ማለት ነው። አደባባይ ላይ ወጥተናል። አደባባይ ላይ ወጥተን ስርዓታችንን ሰግደናል። አቶ መሀመድ ዩስፍ ደግሞ የዘንድሮ በዓል የተለየ ነው ሲሉ ገልጧል። የዘንድሮ በዓል ታምናው በጣም የተሻለ ነው። ምክንያቱም ዘንድሮ እንግዲህ ያው ተገናኝተናል ሙፍታሁድን ሼህ መሐመድ የህዳሴ ግድብ ሁለተኛ ሙለት ከተጠናቀቀ በኋላ የሚከበር በዓል መሆኑ የፈጠረባቸውንም ተናግሯል። እጅግ ንስ በጣ በጣም ደስታ ነው የተሰማኝ፣ ምክንያቱም ሁለት አንድምታዎች አሉት። አንደኛ ኢዳችን ነው፣ ሁለተኛ ደግሞ በጣም በጉጉት እና በፍቅርና በእንዴት ብዬ ልግለጽ ቃላት ነው ያጠረኝ። እንደ አይናችን ብሌን የምንጠብቀው እንደ ህይወታችን የምንሳሳለት የህዳሴ ግድባችን የተሞላበት ሁለተኛ ዙር የተሟላበት ጊዜ ነው። ሁለቱም በዓል ነው ለእኛ ማለት ነው። ይሄ ነው ደስታችን። አቶ መሐመድ ዮስፍም የሳቸውን Stop. ተጋርቷል። ሁለተኛ ድርብ ደስታ ነው የሚሰማን። አባይ ሁለተኛ ሙሊት የሞላበት አመት ነው። አጋጣሚ በአባይ ሙሊት መንግስት በመሆኑ ሁለት ደስታ ሁለት በዓል ነው የምናከብረው እንደ ኢትዮጵያውያን። አቶ መሀመድ ዩሴፍ ለግብፅ መልእክት አስተላልፏል። ሃይማኖት ሽፋን ሊሆን አይችልም ለጥላቻና ለወንጀል ለግፍ። ሃይማኖት እንደውም ወደ ጥሩ ቀና መንፈስ ነው የሚመራው። አብረን መካፈል የኢትዮጵያ አቋም ፈጣሪ የሚወደውም ነው። ሃይማኖቱም ጋራ አብሮ የሚሄድ ነው። አብረን ጠቀም ነው ያልነው። ፈጣሪም በሁለቱም ሃይማኖት ይህንን ነው የሚፈቅደው። ወንዙ ከእኛም ቢሆን የእኛ ነው ብለን አልተኩራራንም። አብረን እንጠቀም ብንላቸውም ሊገባቸው አልቻልንም። ራሳችንም ዝቅ አድርገን ብንሞክራቸውም አንዴ ልባቸው ላይ የበቀለ ችግር ስላለ አሁን ወርቅ ብናነጥፍላቸው እሺ ብለው የሚቀበሉ አይደሉም። ስለዚህ የነሱን የሺህ አመቱን ችግር ሙስሊሞች በደንብ በጠልቅ ይልቅ እንረዳለን እኛ ሀገራቸው ላይ ነው እኔ አሁን የተማርኩን ለምሳሌ አዝሃር ነው ለኢትዮጵያ ያላቸውን አመለካከት በጥልቅ እናውቀዋለን። ከህገ መንግስታቸው ጀምሮ ከህፃን ታዋቂ አባየኛ ነው ብለው ነው ከህፃንነት ጀምሮ የሚያስበው። ኢትዮጵያ የሚባል አያውቁም። ኢትዮጵያ ሲነሳ ጸጉራቸው ይቆማል። ስለዚህ እንደውም ሙስሊሞች ይበልጥ የእነሱን ማንነት እያወቅነው የመጣንበት ጊዜ ነው አሁን። ምክንያቱም ከሀገር በላይ ምንም የለም። በዓሉ አብሮነትን የምናጠናክርበት ነው ስሉ አስተያየት ሰጮች ተናግሯል። ለምሳሌ የሰላምን ጥቅም ብናስብ ሶሪያን፣ የመንን፣ ሊቢያን ማስብ እንችላለን። ሁልጊዜ ሩምታ ነው የጥይት ሩምታ ነው የቦምብ ፍንዳታ ነው ዋይታ ነው። አውዝ ብላይ ሁሉ ጊዜ ነው። ኢትዮጵያ ከነዚህ ነገር የለም። ይሄን ልናመሰግን ይገባል አምላካችንም ማለት ነው። አሁንም የመጣብንን በአንድነት ስንመከት፣ ከውጪ ያለን ትንኮሳ፣ ከሀገር ውስጥ ያለን ትንኮሳ ስንቀለብሰው፣ በአንድነት ስንሆን፣ አንድነት ስንፈጥር ሰላም ይረጋገጥልናል ማለት ነው። ሰላማችን ስናረጋግጥ ደግሞ እርግታችን ይፋጠናል ማለት ነው። ኢትዮጵያውያን ለሰላም ቅድሚያ እንዲሰጡ ያሳሰቡት በሐዋሳ ከተማ የቢላል መስጅድ ኢማም ሀጂ አሊ ሐሰን ናቸው። ለእስልምና እምነት ተከታዮችም የእንኳን ያደረሳቸው መልዕክት አስተላልፈዋል። በዓሉ ያው ትልቅ መልዕክት አለው። አንዱ ተካፍሎ መብላት እርድ በጣም ይወደዳል። በዚህ በዓል ላይ ያረዱትን አንድ ሶስተኛውን ለጎረቤት፣ ለድሃ ማካፈል እና ልብስም አዲስ ልብስ የገዙ እንደ ተቀያሪውን ለድሃዎች ማካፈል እና ሙስሊሞች ተገናኝተው ፈጣሪያቸውን አወድሰው በሰላም ለሀገራቸው ጸሎት አድርገው ሰላምንም መለስ አስተላልፈው የሚለያዩበት አመት በዓል ነው። ይሄ የእስልምና እምነት ተከታዮች በዓሉን ሲያከብሩ ድዋ በማድረግ የተቸገሩትን በመርዳትና አንድነትን በማጠናከር ሊሆን እንደሚገባ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ማሳሰባቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም። ዮናታንን እናመሰግናለን። አድማጮች፣ አሁን ደግሞ እስቲ ወደ አምቦ እንውሰዳችሁ። በአምቦ የሚገኘው ዘጋቢያችንና ኮር መልካ በአንድ ቤተሰብ ቤት በመገኘት የበዓሉን አከባበር ታድሟል። የቤተሰቡ አባላትና ጎረቤቶች በዓሉ ሲከበር የሌላቸውን በመርዳት መሆን ይገባዋል ሲሉም አሳስበዋል። እንደሚከተለው ይቀርባል። አድማጮች የኢድ አል አድሐ በዓልን እያከበረን የምንገኘው በአቶ በሽር አህመድ ቤተሰብ ጋር ነው። የአቶ በሽር አህመድ ቤተሰቦች እንዲሁም ጎረቤቶቻቸው ተሰብስበው አንድ ላይ በጋራ የኢድ አል አድሐ በዓልን ሲያከብሩ ነው ያገኘናቸው። ስሜ በሽር የመኖሩ አምቦ ከተማ ነው። በዓሉ በጣም ጥሩ ነው። ኢድ አላዳ በዓልን ላንተ ልዩ የሚያደርገው ምንድን ነው? በዓሉ እንዴት ተከበረ? እስቲ ንገረኝ። በዓሉ በጣም ደስ የሚሆነው የተከበረው አልሐምዱሊላህ፣ ያው በዓሉ ስታከብር የተቸገሩ ወንድሞቻችን እያስታወስ ነው የምታከብረው። ልዩ የሚያደርገው የአባይ ወንዝ ከተሞላ በኋላ በዓሉ ማክበራችን በጣም ደስ ይላል። አልሐምዱሊላ በዓሉ ደብል አድርጎታል። እስቲ ኢድ አላዳ ሲከበር እንዴት ነው የምታከብረው? ኢድ አላዳ የምታከብረው ያው ሰብሰብ ብለህ አንድ ላይ ነው የምታከብረው። ያለህን ትካፈላለህ ያለህን ምግብ ካርዱ ላይ የሚገኘውን ሶስት ብታካፍል ነው። አንደኛውን ለዳህጉሩ ትሰጣለህ፣ አንደኛውን ከእነሱ ጋር ትበላለህ፣ አንደኛውን ቤተሰቦችን ትላለ ማለት ነው። ለመላው የኢትዮጵያ ህዝብ፣ ብ ሙስሊሙ በማህበረሰብ እንኳን አደረሳችሁ ላለው መልካም በዓል ይሁን ላችሁ። ስሜ አይነን በሽር ይባላል። ክፍለ አራት። በዓል አሪፍ ነው ያለው ለሌለው ከራሱ ላይ እያከፈለ በመስጠት ጠዋት ተክቢራ እያሉ ወደ መስጊድ ሄ ስንመለስ በወንዙ ጠቅላላ ለሙስሊም ማህበረሰብ እንዳለ መልካም ባለም ማለት እፈልጋለሁ። እና ለጓደኞች ሙኒራ ሙዘሚል እባላለሁ። ካምቦ ኢልሙዋረክ አላ ይባሪክ። ደስ ይላል በጣም ማሻላ። የቤተሰብ ቤት ነው የአክስቴ ቤት መጥቼ ነው እያከበርን ያለ ነው። ዚያራ መተን ነው ማሻላ፣ በጣም ደስ ይላል። ለመላው ሙስሊም እንኳን አድረሳችሁ ላለው ባሉ በአሪፉ እርስ በርስ በመረዳዳት ባለን አቅም ከኛ በታች ላሉት እርስ በርስ በመረዳዳት አንድ ላይ በመብላት አብሮ በመጠጣት ይከበራል። በአሪፉ ብቻ አሪፍ ነው ማሻላ። የዘንድሮ ምንድን ነው አዲስ ልዩ የሚያደርገው አሪፍ የሚያደርገው የአባይ ግድብ በተመለከተ ነው፣ በመጠናቀቁ በአረፋም በአሪፉ አክብረናል እና በጣም ደስ ይላል። ኢድ ሙባረክ፣ ኢድ ሙባረክ ለሁሉ ለመላው እስልምና ተከታይ ኢድ ሙባረክ። አለይና ወአለይኩም። በአል እንዴት እየተከበረ ነው? በዓል በጣም በልዩ ሁኔታ እያከበረ እንገኛለን። የበሽር ጎረቤት ነኝ እና በልዩ ሁኔታ ነው የዘንድሮን የኢዳላድሃ እያከበረን የምንገኘው ማለት ነው። የዘንድሮ የኢዳላድሃ በዓል ከሌላው ጊዜ በተለየ ልዩ ሊያደርገው የሚችለው ምንድነው? የአባይ ሙሊት ሁለተኛ ዙር መጠናቀቁን ተመልክቶ በሰው ላይ ያለው ስሜት በጣም ልዩ ነው። ሰው ላይ የምታየውም ፊት በጣም ደስ በሚል ሁኔታና በልዩ ሁኔታ እያከበረን እንገኛለን ማለት ነው። እስቲ መልእክት አስተላልፍ። አንተ ወጣት ነህ። እንደ አንድ ወጣት ላስተላልፍ የምችለው መልእክት ምንድን ነው? በአሁኑ ሰዓት እንደሚታወቀው ኢትዮጵያ የተለያዩ ሁኔታዎችን እያስተናገደች እንገኛለን እና ወጣቱ ደግሞ ቆም ብሎ በማሰብ እና ስሜታዊ ሳይሆን እያንዳንዱን ነገር በተረጋጋ መንፈስ በመረዳዳት ተረጋግተው ጊዜውን እንዲያሳልፍ ነው። ላስተላልፍ ምልክት እንኳን አደረሳችሁ ማለት እንፈልጋቸው ሰዎች ለመላው የዓለም ሕዝብ የእስልምና ተከታዮች በሙሉ እንኳን አደረሳችሁ ልፈልጋለሁ። ሄሎ ኡስታዝ እንዴት ነት? አልሐምዱላ ሰላም። ኢድ ሙባረክ ብያለሁ። ኢድ ሙባረክ። ኢድ ሙባረክ። አሁን የምንገኘው በአቶ በሽር ቤት የኢዳላ አድሃ በዓልን እያከበርን ነው። መርሀባ ለምን እንደሚከበር የኢዳላ አድሃ ወይም አረፋ በዓልን አጭር ነገር እንዲነግሩኝ ነው መርሀባ የሚከበረ ኢብራሂም አለ ሰላም ልጅ ልጃቸው ኢስማኢልን አላህ ተባረከ ወተዓላ እረዱ ብሎ ባዘዛቸው ሰዓት ያለምንም ማቅማማት የወለዱት ልጃቸውን ለአላህ ብሎ ለማረድ ትዕዛዝ ለመፈጸም ዝግጅ ሆነው አንገቱ ላይ ቢላ ያዘጉ አላህ ተባረከ ወተዓላ በጅብሪል

ሁሉም ሙስሊም አላህ ተባረከ ወተዓላን የሚያመሰግንበት ቀን ነው። አላህን ማመስገን ነው። አላህ እኛ ላይ የዋሉ ጸጋው፣ ተቆጥሮ አይዘልቁም። ኢማን፣ ገንዘብ፣ የተለያዩ ነገሮችን ሰጥቶናል። እነዚህ ተቆጥሮ ማያልቁ ስጦታዎችም እያ ደግሞ አላህን ከምናመሰግናባቸው ተግባሮች መካከል አንዱ ነው። በአላህ ስም እርድን በመፈጸም ምስጋናችንን እንገልጻለን ማለት ነው። ተጨማሪም ደግሞ ስለ ሰይድና ኢብራሂም እናስታውስበት ቀን ይሆናል ማለት ነው። Allah, Allah, Allah, ነው የምንመልሳችሁ በኮቪድ-19 ቫይረስ ስርጭት ምክንያት ባለፈው ዓመት ሰብሰብ ብለው በዓልን ለማክበር ያልቻሉ የዋሽንግተን ዲሲ እና አካባቢዋ ትውልድ ኢትዮጵያውያን የእስልምና እምነት ተከታዮች ዘንድሮ ግን ተሳክቶላቸዋል። ዛሬ ረፋዱ ላይ በ ሪክ ሮክ መናፈሻ የተገናኙት ትውልድ ኢትዮጵያውያን በዓሉን በሚያከብሩበት አፍታ ስለ ሀገራቸው መልካም መልካሙን እንደሚመኙ የተቸገሩትንም እንደሚያስቡ ተናግረዋል። ሀብታሙ ስዩም ከተወሰኑት ጋር ቆይታ አድርጓል። አምና በዚህ ሰዓት ክሪክሮክ ፓርክ በጸጥታ ተውጦ ነበረ። ታዋቂው መናፈሻ የኮሮና ቫይረስ መዛመትን ለመከላከል ሲባል ለህዝባዊ በዓላት እንዳይውል በመደረጉ ዛሬ በዚህ ያገኘዋቸው ኢትዮጵያውያን በአብሮነት ኢዳላዳን የመሰሉ በዓላትን ማክበር ሳይችሉ ቀርተዋል። ዘንድሮ ዳግም ለመታየት በቅተዋል። ሼክ ካሊድ መሀመድ ኡመር የዋሽንግተንና አካባቢዋን ትውልድ የኢትዮጵያ የእስልምና እምነት ተከታዮች ለበርካታ ዓመታት ያገለገሉ የሃይማኖት አባት ናቸው። አንድ አመት ተኩል አካባቢ ይሄ በዲሲና አካባቢ ያለው ሙስሊሙ ማህበረሰብ እንደዚሁም በአጠቃላይ በኖርዝ አሜሪካ ያለነው ተሰባስበን መስገድ አልቻልንም፣ ለኢዳችንም በመስጊዳችንም ተሰባስቦ መስገድ አልተቻለም ባለው የኮቪድ ወረርሽኝ ምክንያት ዘንድሮ እንግዲህ የዚያ አሁኑ የዒድ 1442ኛውን አላህ ሱብሐነሁ ወተዓላ ብሎልን። በአብዛኛው እንደምታውቁት የአሜሪካ ስቴቶች ማህበረሰቡ በአጠቃላይ የተከተበበት ሁኔታ አለ። በዛም መሰረት እንግዲህ የዲሲን መንግስት አስፈቅደን በዚህ ቦታ ላይ ቀደም ብለን እንደምንሰባሰበው እንድንሰግድ ፈቅደውልን፣ ዛሬ ከአላህ ሱብሐነሁ ወተዓላ ችሮታ በታች የአሜሪካ በተለይም የዲሲ ገቨርንመንት ፍቃድ አግኝተን ይኸው በመሰባሰብ ዛሬ ኢዳችንን በዚህ ሜዳ ላይ አክብረናል። ሼክ ካሊድ ኢድ አል አድሃ በምዕመናን ዘንድ ትልቅ ቦታ የሚሰጠው የመስዋዕት በዓል መሆኑን አስታውሰው በሀገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን ለሀገሪቱ መልካም እንዲጥሩ መልእክት አስተላልፈዋል። አላህን አብዝተን የምናወድስበትና የምናመሰግንበት በዓል ነውና እዚህም ያሉ ሙስሊም ምዕመናን አገር ቤትም ያሉ ሙስሊም ምዕመናን በዚህ አጋጣሚ ድሆችን እንዲረዱ እንዲያግዙ አደራ ላለሁ። ደስታን የጋራ እንድናደርግ ዝምድናን እንድንቀጥል በተለይ ደግሞ በአሁኑ ጊዜ በዓለማችን ላይ ያለው ይሄ ወረርሽኝ ስላለ ጥንቃቄውንም እያደረግን ወደ ጌታ ወደ አላህ ስብሓነሁ ወተዓላ ተማጽኖ አድርገን አላህ እንዲያነሳልን መማጸን እንዳለብን ነው። ከዛም በተረፈ በተለይ በሀገራችን በአሁኑ ጊዜ ያለው የሰላም እጦት ጉዳይም አለ። ሁሉም ምእመናን ወደ ጌታ ወደ አላህ ስብሓነሁ ወተዓላ ፊቱን በማዞር አላህ ስብሓነሁ ወተዓላ ለዛች ሀገር ሰላምን እንዲያመጣለት እንዲማጸኑ አደራላለሁኝ። ኡስታዝ መብሩክ ሙሐመድ ያለፈው አንድ ዓመት ከስድስት ወር በሰዎች መካከል የፈጠረውን መራራቅ አስታውሰው ዳግም ከህዝበ ሙስሊሙ ጋር በዓሉን ለማክበር መቻል የተወባቸውን ልዩ ስሜት ካጋሩን የሥነ ሥርዓቱ አስተባባሪዎች መካከል አንዱ ናቸው። ጣም የሚያስፈራ ወቅት ነበረና እኛ ደግሞ ይሄ ፈርሲዝራ ፋውንዴሽን በየአመቱ ኢድ ሰላት እንዲህ እንዳየኸው ተሰባስቦ ነው ማህበረሰቡ የሚሰግደው በአንድ ላይና ለአመት ተኩል ያህል አልተገናኘንም፣ አልተሰባሰብንም። ሁሉም በየቦታው በየቤቱ ነበር የሚሰግደው ኢቨን መስጂድ ውስጥ ላይ አይሰግድም ነበረ እና ዘንድሮ ያው እኛ የፈርሲዝራ እናዘጋጅ ብለን ማሻ አላህ በዚህ አዘጋጅተን በእውነቱ ሰውም ተነፋ فكونا برا بطا، لا يا الفوز يراك لا هلا يا هلا نجرا الفوزاري، النذاري، النديت الله رب የዛሬ የአረፋ በዓል ሁለት ድል ነው። አንደኛ አገራችን ኢትዮጵያ ለረጅም ጊዜ ሁላችንም አይምሮ ውስጥ ያለና ስንታገልለት የነበረ ድምጻችን ስናሰማለት የነበረው የሁለተኛ ሙሊት በሰላም መጠናቀቁ በጣም እጅግ አስደስቶኛል። ለእኔ ዛሬ ድርብ በዓል ነው ማለት ነው። ከትላንትና ጀምሮ ይህንን ምስራች ከሰማው ጊዜ ጀምሮ እጅግ በጣም ስደሰት ነበረ። በእርግጥ ሁሉም ኢትዮጵያ ህዝብ የሚጠብቀው በአንድነት በጋራ አንድ ላይ በመቆም ምንም ነገር ሳይለየው ለዚህ በተለያየ በሚችለው መልኩ በፋይናንሽያልም፣ ድምፅን በማሰማት በኩም፣ የተለያዩ የዲፕሎማ ስራ በመስራቱን በኩል ሲታገሉ የነበሩ ልጆቿ እንደዚህ ቀን ደርሶ ማየታችን እጅግ በጣም በጣም ደስ ብሎኛል። ነስሪያ አብደላና ቀመሪያ አደም በአከባ አደባበሩ ላይ ያገኟቸው እንስት ትውልደ ኢትዮጵያውያን ናቸው። እንዲህ በአብሮነት የሚታሰበው በዓል ኢትዮጵያና ኢትዮጵያውያን ቸር እንዲገጥማቸው የሚመኙበት፣ በጎ ያልሆኑ እሳቤዎችን የሚሞግቱበት እንደሆነ አጫውተውኛል። ኢትዮጵያዊነታችን አንደኛነታችን ነው። ሁለተኛ ነገር ደግሞ ራሱ የኢትዮጵያዊነት ባህላችን ላይክ ቤተሰብነት ነው፣ ፍቅር ነው እኛ እዚህ ሀገር አክስትና አጎት ከዝን ብለው የሚኖሩ ሰዎችን ያህል ነው። ባዳ ሆነን እንኳን ምን ዋደደው ምን ተሳሰበው ና ኢትዮጵያዊነት ይሄን ያህል ቢግ ዲል ትልቅ ነገር ነው ለኔና፣ እኔ እኮራለሁ አም ፕራውድ ኦፍ በኢትዮጵያዊነቴ በጣም ደስ ይለኛልና ያቺን ኢትዮጵያን አላሁ Subhanahu Wa Ta'ala በጥሩ ነገር ከፍ አድርጓት ማየት እፈልጋለሁኝ። ኢትዮጵያ ኢንሻ አላህ ኢትዮጵያችን አንዳንዶች እንደሚሉት ትፈራርሳለች እንደሚሉት አትፈራርስም፣ ትቀጥላለች። ኢትዮጵያ ሳትፈራርስ ማለት ነው፣ ሁላችንም በአንድነት ሆነን እንደ ድሯችን በፊት እንደነበር ነው። እኛ ባደግንበት አካባቢ እኔ ሳድግ ምንም አይነት የዘር የጎሳ ልዩነት አልነበረም፣ እና ሁሉም አንድ ላይ ነው አብሮ የኖረው እና ማንነትንም ሳትጠይቅ በእንደዚ አይነት ሁኔታ ሻላ እንቀጥላለን እንኖራለን። ይህንን ስነ ስርዓት ያስተባበረው ፈርስት ጅራ ፋውንዴሽን ከ በላይ በሰሜን አሜሪካ ትውልደ ኢትዮጵያውያንን በማኅበራዊ ትስስርና ሰብአዊ ድጋፍ ዘርፎች ሲያግዝ እንደቆየ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ